የኤርትራ አፋር ብሔራዊ ጉባኤ በመባል የሚታወቀውና ዋና መቀመጫውን ኦትዋ ካናዳ ያደረገው ለተጨቆኑ የኤርትራ አፋር ሕዝቦችና ራስን ለማስተዳደር መብት እንደሚታገል የሚገልጸው ድርጅት በሳምንቱ መጀመሪያ የኢትዮጵያና የኤርትራ መሪዎች ስልታዊውን የውሬ ድንበር መክፈታቸውን ጥሩ መሆኑን አስታውቀዋል። ሆኖም ድርጅቱ አሁንም የኤርትራ አፋር ህዝቦች ጥያቄ አልተመለሰም ሲል ስሞታውን እያሰማ ነው። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባይ አቶ አሊ መሐመድ ኡመር እንደሚሉት ድንበሩ ቢከፈትም፣ በስደት ያሉ የኤርትራ አፋሮች አሁንም ወደ አገራቸው ለመመለስ ስጋት አለባቸው። ኢትዮጵያና ኤርትራ የተከፈተው ድንበር የተደረገው ሰላም በጣም የሚያስፈልግ ነገር መሆኑን ድጋፋችን አሳይተናል። አሁን ደግሞ የሁለት ሀገር ድንበር ማለትም ከቡሬ ከደባይ ስማ የተከፈተውን መንገድ የምደገፍ ነው። ነገር ግን የኤርትራ አፋር ህዝብ ችግር ግን የድንበር አይደለም። የኤርትራ ውስጥ ያለውን የጭቆና አገዛዝ ኮንስቲቱሽን የሌላት አገር በአንድ ሰው የምትመራ፣ አፋሮችን ከቦታቸውን ማፈላቀል የማያልቅ ደግሞ እስር ቤት፣ አፈና፣ ግድያ ይህ ሁሉ ስከስትባቸው የኤርትራ አፋሮች እንደሌላ ኤርትራዎች ደግሞ አገር ለቀው ወጥተዋል። እንደ ኤርትራ አፋር ህዝብ ግን ይሄ የት ነው የሚመለሱት? ከማን ነው የሸሹት? አሁን ወዴት ነው የሚመለሱት? ችግራቸው ተቀርፏል ወይ? ይሄ የኢሳያስ አፈወርቂ አገዛዝ ደግሞ ከህዝብ ጋር ራሱ የሚያስጠርቅ ነው ወይ? ሁለትዮሽ ሰላም ከወረደ ስንት ወር ቆይተናል? ነገር ግን አንድም ቀን ከኤርትራ ህዝብ ጋር ያለው ያለሁ የሚል አንድን ቃል ያዋል ወጣበት። ይሄ አገዛዝ አሁንም በአፈና የሚወስድ ስለሆነ እኛ አሁንም ሂደን የእስር ቤት እንትን እንደሆንብን አንፈልግም። የድርጅቱ ቃል አቀባይ ኢትዮጵያ ውስጥ ብቻ ወደ ስድሳ ሺህ የኤርትራ አፋሮች በስደት ላይ እንደሚገኙ ያስረዳሉ። የአሰብ ወደብ የኤርትራ አፋር ህዝቦች ናት የሚሉት ቃል አቀባዩ አሁን ለምሳሌ ኢትዮጵያ የኤርትራ ወደብ ወይም የአሰብ ወደብ ትጠቀማለች። ይህ ደግሞ ዋነኛው ባለቤት የኤርትራ አፋር መሆኑን ደግሞ የምሰመርበት ይሄ ሁሉ ኢንተርናሽናል የሚታወቅ ነገር። እኛ ከሀገራችን ተበድረን የወጣ ነው። እሱ ለፈለገ ሰው ያከራያል፣ ለፈለገ ሰው ይሰጣል። ዓለም ህዝብ ደግሞ አሳምተናል። ከዚህ በፊት ብዙ ቦታ ላይ ተናግረናል። እኛ በአጭሩ ያለውን የኤርትራ አገዛዝ ወይም የሻብያ አገዛዝ ወደ ዲሞክራሲ ወደ መፍትሄ ህገ መንግስት ያላት አገር ፓርላማ ያላት አገር ህዝብ የመረጠ መንግስት ያለበት አገርስ ካልሆነ ድረስ አንድ ህዝብ የመብልስበት ምክንያት ትንሽ አስቸጋሪ ነው። በኢትዮጵያ የሚገኙት የኤርትራ አፋር ስደተኞች በበኩላቸው የውሬ ድንበር አከፋፈት ብዥታ ውስጥ እንደከተታቸው ይናገራሉ። የሰመራ ከተማ አዋሳኝ በሆነችው ሎጊያ ከተማ ነዋሪ የሆኑት አቶ አብደላ አሊ መሐመድ ድንበሩ ተከፍቷል ብንባልም ስለ አፋር ስደተኞች ጉዳይ የተባለ ነገር ባለመኖሩ ወደ ሀገራችን ለመመለስ ስጋት ፈጥሮብናል። ሁለተኛ በብዥታ ውስጥ ነው ያለው ስለ ድንበሩ መከፈት ማለት ነው። ለምሳሌ ዛላምበሳ በ በጣም ጥሩ ድባብ ነበር። በዚህ በእኛ በኩል ደግሞ በተቃራኒ ሀዘን የተቀላቀለበት አይነት ድባብ ነው የነበረው። ለምን ለህዝቡም አልተነገረም ቀድሞ። በሁለተኛ ደረጃ ደግሞ አብዛኛውን እንደምናውቀው ከባህር አካባቢ ያሉ አፋሮች ኢሳያስ አፈወርቂ አገዛዝ ተማረው ወጣቶችም አዛውንቶችም ጭምር ለቀዋል አካባቢያቸውን። ጥቂት ሰዎች ናቸው እዛ አካባቢ ያሉት። በአሳ ምርት ነው የሚተዳደሩት። ከዛ አሳ አስግረው ወይ ወደ የመን ወይ ወደ ጂቡቲ ወስደው ነው የሚሸጡት። እዛ አካባቢ ላይ ጭራሽ ምንም አይነት እንቅስቃሴ እንዳያደርጉ እንደገና በእንቅርት ላይ ጆሮ ገድ ሆኖባቸዋል የኢማራት እዛ ላይ መስፈር ማለት ነው። የኤርትራ መንግስት በውጭ የሚገኙ ኤርትራውያን ስደተኞች ወደ ሀገራቸው መመለስ እንደሚችሉ ማስታወቁን ያውቃሉ አይደል? ባለፈው አ የውጭ ጉዳይ ሚኒስትሩ ወርጅ ሚኒስትሩ የኤርትራ ሲናገሩ ሰምተን ነበር በሚዲያ ምንድን ነበር ያለው? ወደ ሀገራቸው መመለስ ይችላሉ ኤርትራውያን ብለው ሲያበቃ እንደገና ደግሞ ምን አለ ግን የወጡት በ ችግር አይደለም። በኛ ችግር አይደለም የተሰደዱት አውሮፓ ሀገሮች በሚያደርጉላቸው ተሪ ነው እንብሎ ተናግሯል። በኤርትራ መንግስት የተበደልን ህዝቦች ስለሆንን መብታችንን ለማስከበር እንታገላለን ሲሉ የገለጹት የኤርትራ አፋር ብሔራዊ ጉባኤ ቃል አቀባይ አሊ መሐመድ ኡመር የኤርትራ አፋርን ህዝብ ችግር እንዴት ያዩታል ሲሉ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ መላካቸውንና ድርጅታቸው ቀደም ሲል ካናዳ ለሚገኘው የኢትዮጵያ ኤምባሲ ደብዳቤ አስገብቶ እንደነበ በር ተናግረዋል። ለኢትዮጵያ መንግስት፣ ለክቡር ጠቅላይ ሚኒስትር ብዙ ጊዜ ይጽፈናል። ደብዳቤ ደርሳቸው ይመስለናል። ትናንትና ማታ ራሱ በቤጃ መልእክት ደግሞ ለሳቸው ልከናል። ይሄ ጉዳይ ጥሩ ነው፣ እኛ ከኛ ወደብ ኢትዮጵያ መጠቀሙ። ነገር ግን አፋር ጉዳይስ በምንድን ነው የምታዩት? ዲሞክራሲ የሚያካሄድ መንግስት መሪ እንደመሆነት ምን ጥሪ ለሳቸው ልከናል። ምላሽ ከሳቸው እንጠብቃለን። እኛ በሀገራችን ላይ ራስን የማስተዳደር መብት ለማግኘት የምንታገል ሰዎች የኤርትራ አፋሮችን ጥያቄ ይዘን መልስ ለማግኘት ወደ የኤርትራ ኤርትራ ውጭ ጉዳይ ሚኒስትር ስልክ ብንደውልም አላገኘናቸውም ሙከራችንን ግን እንቀጥላለን።